በናይጄሪያ የቦርኖ ግዛት ከቦኮ ሃራም ሚሊሻ ቡድን እየሸሹ ቢያንስ 188 ተፈናቃዮች ባለፈው ወር በረሃብና በጥም መሞታቸውን ድንበር የማይገድበው የሐኪሞች ድርጅት መድሳን ሶን ፍሮንቲየር አስታወቀ። 24000 ተፈናቃዮች የሚኖሩበትን የባማ መጠለያ ጣቢያ እየጎበኘው መድሳን ሶን ፍሮንቲየር በዚያ ያየው እጅግ አስደንጋጭ ሁኔታ ለተፈናቃዮች ጤናም አስጊ መሆኑን አመልክቷል። ድንበር የማይገድበው የሐኪሞች ድርጅት ከጣቢያው ውጭ ከአንድ ሺህ የሚበልጡ ባለፈው አንድ ዓመት ብቻ የተሰሩ መካነ መቃብሮችን ከነዚህም አራት መቶ ሰማኒያዎቹ የህፃናት መሆናቸውንና በየቀኑም ሰዎች እንደሚሞቱ ገልጿል። የባማ ተፈናቃዮች መጠለያ ጣቢያ ነዋሪ የሆነው ሞኒ ማለምም ብዙዎቹ ስደተኞች በዚህ ሁኔታ እጅግ መደናገጣቸውን አስታውቋል። እውነት ነው፣ በረሃብ ምክንያት ብዙ ሰዎች ሞተዋል። ብዙዎቹም ህጻናት ናቸው። ከሞቱት መካከል የጎረቤቴ ልጆችም ይገኙበታል። በባማና ባንኪ አካባቢዎች አሳሳቢ የምግብ እጥረት አለ። ለእኛ መጠለያ ጣቢያ የሚቀርበው ምግብ በፍጹም በቂ አይደለም። የጣቢያው ነዋሪዎች ቁጥር ደግሞ ሁሌ እየጨመረ ነው። የቦርኖ ግዛት መንግስት አስቸኳይ እርዳታ አስተባባሪ መስሪያ ቤት ኃላፊ አህመድ ሳቶኒ ግን መድሳን ሳን ፍሮንቲየር ቢያንስ 188 ተፈናቃዮች ሞቱ ያለበትንና የጣቢያውን ሁኔታም በተመለከተ ያወጣውን ዘገባ ሳያጠያይቁ አላለፉም። ይህ እውነት አይደለም። ይህ ቁጥር ኬት እንዳመጡት እኔ አላውቅም። ምክንያቱም የቦርኖ ግዛት የአስቸኳይ እርዳታ አስተባባሪ መስሪያ ቤት ሰዎች በአማ መጠለያ ጣቢያ አብረዋቸው ነበሩ እና ያኔ አንድም ሰው መሞቱን አላየንም። ከዚያ በተረፈ ደግሞ ከአንድ መቶ የሚበልጡ ህሙማንን ማይዱግሪ ወደሚገኘው የጤና አገልግሎት መስጫ ማዕከል ወስደናል። በመሆኑም እዚህ ቁጥር ላይ እንዴት እንደደረሱ ለማወቅ አልችልም። ናይጄሪያውያን የመብት ተሟጋቾችም የናይጄሪያ ፌዴራዊ መንግስት የችግረኞቹን ህይወት ለማትረፍ በቂ ስራ እንዳልሰራ ነው ያስታወቁት። ይህ አሳዛኝ ነው። መንግስት ለችግረኞቹ እንደሚገባው እንክብካቤ ባለማድረጉ ሊነቀፍ ይገባል። በመሆኑም ፌዴራላዊና የአካባቢው መንግስታት ህይወታቸውን ያጡትን ተፈናቃዮች ቤተሰቦችንና የናይጄሪያን ህዝብ በይፋ ይቅርታ እንዲጠይቅ እንፈልጋለን። የቦርኖ ግዛት መንግስትና ዓለም አቀፍ የእርዳታ ድርጅቶች በሰሜን ምስራቃዊ ናይጄሪያና በቻድ ሐይቅ አካባቢ የሚገኙት ተፈናቃዮች አሳሳቢ የምግብ እጥረት ሊገጥማቸው እንደሚችል አስቀድመው አስጠንቅቀው እንደነበር ገልጸዋል።